የባለ ብዙ ቀለም ሐሳቦች መናሪያ ረጅም ሩነት ኩ ጋቢና ቪኦኤ የአዲሱ ትውልድ ድምፅ። እንደምናመሻችሁ የጋቢና ቪዮ አድማጮች ለዛሬ አርብ የካቲት 11 2012 ዓ ምህረት ምሽት መሰናዷችን አንዱን መርጠን እናስተዋውቃችኋለን። ኛ መኪና ውስጥ እየነዳ ፊት ሰው ነው የሚሄዳው ማስክ መልበሱ ብደ የሆነ ደስታ መከላከያ ክትባት ታደረገ ይመስል ማስክ ቀርቦ፣ ግን በእጁ ሲጨባበት ታየዋለች። ማስኩ በእጁ ሲነካካው ታየዋለች። እጁ ሳይታጠብ ሌሎች ነገሮች ሲያደርግ ታየዋለች። ስለዚህ እንደዚህ ከሆነ ማስክ ማድረግ የበለጠ ሪስክ አለው ማለት በጤና ሚኒስቴር የሕክምና አገልግሎት ዳይሬክተር ጀኔራል አቶ ያዕቆብ ሰማን ናቸው። የአፍንጫና አፍ መሸፈኛ ማስክ አጠቃቀምን በተመለከተ ማብራሪያ ሊሰጡን አብረውን ያመሻሉ። እስከ ዝግጅታችን ማብቂያ አብራችን ቆዩ። ለዕለቱ ያሰናዳናቸውን ብዙ ፕሮግራሞች ታዳምጣላችሁ። የዕለቱን መርሃ ግብር በመምራት ጽዮን ግርማ አብሬያችሁ አመሻለሁ። ኤልያስ አስማረ ፕሮግራሙን በማቀናበር አብሮን ይቆያል። አድማጮች፣ በኮቪድ-19 ወይም በኮሮና ቫይረስ ስርጭት ስጋት ምክንያት የምትሰሙትን የዕለቱን ቅንብር የምናስደምጣችሁ ከመኖሪያ ቤታችን አቀናጅተን ነው። አሁን ለአጫጭር ዜናዎች ከኤደን ገረመው ጋር ልተዋችሁ። አመሰግናለሁ ጽዮን። ኢትዮጵያ ውስጥ ሶስት ተጨማሪ ሰዎች በኮሮና ቫይረስ መያዛቸው ተረጋግጧል። በኮሮና ቫይረስ የተያዙት ግለሰቦች አንድ የ44 ዓመት ጃፓናዊ ዜጋ፣ አንድ የ85 ዓመት ኢትዮጵያዊና አንድ የ39 ዓመት አውስትራሊያዊ ዜጋ መሆናቸውን ጠቅሶ በጥቅሉ በአሁን ሰዓት ዘጠኝ የኮሮና ተጠቂዎች እንዳሉ የኢትዮጵያ የጤና ጥበቃ ሚኒስቴር በፌስቡክ ገጹ ላይ አስታውቋል። በተያያዘ የኢትዮጵያ ሕብረተሰብ ጤና ኢንስቲትዩት በማህበራዊ ድረ ገጹ ላይ ከኮሮና ቫይረስ ጋር በተገናኘ ከሰሞኑ በአንዳንድ ማህበራዊ ሚዲያዎች ላይ ኢትዮጵያውያን የባህል ሐኪሞች መድኃኒቱን አግኝተዋል በሚል የሚሰራጨው መረጃ ሐሰተኛ መሆኑን ገልጾ እስካሁን ድረስ በሳይንስ የተረጋገጠ ምንም ነገር ስለሌለ ህብረተሰቡ ከእንደዚህ አይነቱ ሐሰተኛ መረጃ እራሱን እንዲጠብቅ አሳስቧል። በናይጄሪያዋ ኬቢ ግዛት የሚገኙ ባለስልጣናት በ2009 ዓ.ም የቦኮ ሀራምን አሸባሪዎች ጥቃት በመፍራት ያቋረጡትን የኦርጉጉ የአሳ አጥማጆች ፌስቲቫል ለማስጀመር ማቀዳቸውን አስታውቀዋል። ይህን ፌስቲቫል ማስጀመሩም ለስራ አጥ ወጣቶች መፍትሄ እንደሚሆንም ነው የገለጹት። ከአስር አመት በላይ ሳይካሄድ የቆየው ይኸው ፌስቲቫል ዘንድሮ እንደ አዲስ ለመጀመሪያ ጊዜ ሲካሄድ በሺዎች የሚቆጠሩ ታዳሚዎች ተካፍለውበታል። የኦርጉጉ ፌስቲቫል በናይጄሪያ ከሚከበሩ ፌስቲቫሎች በተለየ መልኩ በብዛት ሰዎች የሚሳተፉበትና ረጅም ዕድሜን ያስቆጠረ ነው። ፌስቲቫሉ መከበር የጀመረው እንደ አውሮፓውያን አቆጣጠር በ934 ዓ ም ሲሆን መነሻውም በኬቢ ሕዝቦችና በጎረቤቶቻቸው መካከል ለዘመናት የዘለቀውን ቁርሾና ጸብ ማብቃቱን ተከትሎ ነው። በዓለም ዙሪያ በኮሮና ቫይረስ የሞቱ ሰዎች ቁጥር ከ10 ሺህ ማለፉ ተሰማ። በበሽታው የተያያዙ ሰዎች ቁጥርም ከ244 ሺህ በላይ ሆኗል። በምዕራባዊ ዩናይትድ ስቴትስ የካሊፎርኒያ አገረ ገዢ የሆኑት ጋቪን ኒውሰንም በግዛታቸው የሚኖሩ አርባ ሚሊዮን ዜጎች ከቤት ባለመውጣት በሽታው እንዳይዛመት የሚደረገውን ጥረት በትናንትናው ዕለት አዘዋል። አገረ ገዢ ይህን ትዕዛዝ ያወጡት በግዛቲቱ አስራ ዘጠኝ ሰዎች መሞታቸውና ዘጠኝ መቶ ሃምሳ ስምንት ሰዎችም በቫይረሱ መያዛቸውን ተከትሎ ነው። አገረ ገዢ ረቡ ዕለት ለፕሬዚዳንት ዶናልድ ትራምፕ በጻፉት ደብዳቤ ላይም በቅርቡ ይጨምራል ተብሎ የሚጠበቀውን የህመምተኞች ቁጥር ማስተናገድ እንዲቻል የሀገሪቱን የባህር ኃይል በሆስፒታልነት የምታገለግለውን መርከብ ሎስ አንጀለስ ወደብ ላይ እንድትቆምና በተጠንቀቅ እንድትጠብቅ ጠይቀዋል። በተያያዘ በአሜሪካ የጸደይ ወቅት በከፍተኛ የትምህርት ተቋም ተማሪዎች በጉጉት የሚጠበቀው የጸደይ እረፍት መዝናኛ ፕሮግራሞች በየግዛቱና በየከተማው እንዳይደረጉ ማዕቀብ መጣሉን ተከትሎ ወጣቶች ሀዘናቸውን እየገለጹ ነው። ለወራት ሲያቅዱና ሲዘጋጁ የከረሙለት የከፍተኛ ትምህርት ተቋም ተማሪዎች ድግስ ወደሚዘጋጁባቸው የባህር ዳርቻ ከተሞች ባሳለፈው ሳምንት ተማሪዎቹ ቢጓዙም በአንጻሩ የጠበቃቸው ግን የተዘጉ መዝናኛዎች ነበሩ። በጸደይ እረፍት ማሳለፊያነት የምትታወቀው የፍሎሪዳ ግዛት ከተማ የሆነችው ማያሚ ከሳምንቱ አጋማሽ ጀምሮ የተጣለው በአንድ ቦታ ሰዎች መሰብሰብ የሚያዘው ህግና በመንግስት እንዲዘጉ የተደረጉ የባህር ዳርቻ መዝናኛዎች እና ምግብ ቤቶች እንዲሁም መጠጥ ቤቶች ተማሪዎቹ ወደ መጡበት እንዲመለሱ ያደርጋቸዋል ተብሎ ቢታመንም ወጣቶቹ ቫይረሱን ይዘው ወደ ወላጆቻቸውና አያታቸው ጋር እንዳይሄዱ ደግሞ ስጋት ፈጥሯል። ለዚህም ባለሙያዎች ወጣቶቹ ቢያንስ ለአስራ አራት ቀናት ያክል ከወላጆቻቸውም ሆነ ከአያቶቻቸው ተገልለው እንዲቆዩ መክረዋል። አድማጮች፣ ለሰዓቱ የያዝኩላችሁ አጫጭር ዜናዎች እነዚህ ነበሩ። ከቀሪ የጋቢና ፕሮግራሞች ጋር አብራችሁ አምሹ። የደን ገረመው ነበርኩ ከዋሽንግተን ዲሲ Gambino B O ኤደንን ለዘገባው እናመሰግናለን። የጋቢና ጉዟችን ይቀጥላል። ጽዮን ግርማ እያስተናገድኳችሁ ይገኛለሁ። አሁን ቀዳሚውን ርዕሳችንን እናስደምጣችሁ። የኮሮና ቫይረስ ወረርሽኝን ለመከላከል የአፍና የአፍንጫ መሸፈኛ ማስክ ማድረግ ያለበት ማን ነው? ኢትዮጵያ ውስጥ የማስክ እጥረት ለምን ተከሰተ? በዚሁ ከቀጠለ ማን ይጎዳል? ጉዳዩ በቀጥታ የሚመለከተው የጤና ሚኒስቴር ባለሙያ መድቦ በነዚህ ጉዳዮች ላይ ማብራሪያ ሰጥቶናል። እንደሚከተለው ተሰናድቷል። በኢትዮጵያ የመጀመሪያው የኮሮና ቫይረስ ተጠቂ መገኘቱ በተረጋገጠ ዕለት የአፍና የአፍንጫ መሸፈኛ ማስክ ለመግዛት ሰዎች በብዛት ወደ መሸጫ መደብሮች ሲሯሯጡ ታይተዋል። ነገር ግን ወዲያውኑ ከገበያ ላይ መጥፋቱን ያለውም በከፍተኛ ሁኔታ ዋጋው መጨመሩን ለግብይት የወጡ ተጠቃሚዎች ነግረውናል። ለመሆኑ የኮሮና ቫይረስ ወረርሽኝን ለመከላከል የአፍና ያፍንጫ መሸፈኛ ማስክ ማድረግ ያለበት ማን ነው ስንል ጤና ሚኒስቴር ስልክ ደውለን ጠየቅን። ጤና ሚኒስቴር ተገቢው መረጃ ለሕዝብ ለማድረስ የሚያስችል አሰራር ነድፈናል ሲል የጤና ሚኒስቴር የሕክምና አገልግሎቶች ዳይሬክተር ጀኔራል አቶ ያዕቆብ ሰማን እንዲያብራሩን መደበልን ጥያቄያችንንም ለእርሳቸው አቀረብን። የአፍና የአፍንጫ መሸፈኛ ማስክ ማድረግ ያለበት ማን ነው? አቶ ያዕቆብ ያብራራሉ። መጀመሪያ ማስክ ማን ነው መጠቀም ያለበት የሚለው ሁሉም ሰው ቢያውቀው ደስ ይለኛል። ማስክ እንዲጠቀመው የሚፈለጉ ሶስት አይነት ግሩፕ ሰዎች አሉ። አንደኛው ይህ ማስክ እንዲጠቀም የሚፈለገው ታመመ ሰው ወይም በዚህ የተጠረጠረ ሰው የሚያክመው የጤና ባለሙያ ነው ማስክ እንዲለብስ የምንጠብቀው ማለት ነው። ሁለተኛው ይሄን ማስክ እንዲለብስ የምንጠብቀው በዚህ እራሱ ተጠቃ ሰው ወይም ደግሞ ተጠቅቷል ተብሎ የሚጠረጠረም ሰው የሚያግዝ የሚከባከው የቤተሰብ አባል ካለ ወይም ደግሞ ቤታችን ውስጥ በዚህ ቫይረስ የተያዘ ሰው ወይም ደግሞ የተጠረጠረ ሰው ካለ ቤታችን ውስጥ ለእሱ እንክብካቤ የሚያደርግ ሰው ካለ። ሶስተኛው በዚህ ቫይረስ የተያዘ ወይም የተጠረጠረ ሰው ግለሰብ እራሱ ወይም ደግሞ በዚህ ቫይረስ ተይዤ አለሁ ብሎ የሚጠረጥር ምልክቶች ፊት ያልናቸው የማሳል የማስነጠስ እና ሌሎች ምልክቶች ያሉት ሰው ከሆነ እነዚህ ሰው ሰዎች በታ- የሚተላለፈው እስካሁን ድረስ በዓለም ጤና ድርጅት የተረጋገጠው ሲያስለን ወይም ሲያስነጠሰን ከእኛ በሚወጣው የድሮፕሌት የምንለው በስናን በሱ ነዋል ይተላለፋል ተብሎ የሚታሰበው ፣ ስለዚህ ይሄን ለመገደብ እነዚህ ሰዎች እንዲለብሱ ኤክስፕሬስ እናደርጋለን ማለት ነው። ሁለተኛ ይሄን እንግዲህ ስንለብ የመያዝ እድላችን ይቀንሳል ነው። ስለዚህ የሚቀንሰው መቼ ነው የሚለው በደንብ ማወቅ ያስፈልጋል። ስለዚህ አሁን አሁን ደብሊው ኤች ኦ እስካሁን ባስቀመጠው መመሪያ መሰረት ሌላ በዚህ በሽታ የተጠቃ ሰው አንድ ሜትር ርቀት ውስጥ ሆኖ ሲያስል ሲያስነጥስ ካለን ነው ሪስኩ በጣም ሀይ ተብሎ የሚታሰበው። ስለዚህ ይህን አይነት ካለን የማናውቀው ህዝብ ስብስብ ውስጥ ስንገባ ብዙ ሰው የተሰበሰበበት ቦታ ካለ፣ እርግጠኞች ያልሆንበት ቦታ ካለ ይህን ማስ ብለብስ ተጋላጭነቱ ሊቀንስ ይችላል። ማለት እንግዲህ ሳይንቲፊክ መሆን አለብን። አሁን ግን እኛ ሀገር ጋር ግን ያለው አንዱ ዝም ብሎ መኪና ውስጥ ራሱ ብቸኛው መኪና ውስጥ እየነዳ ሲሄድ ማስ ገብሶ ነው የሚሄደው። ማስ መልበሱ ልክ የሆነ በሽታ መከላከያ ክትባት ያደረገ ይመስል ማስ አርጎ ግን በጁ ሲጨባበት ታየዋለሽ። ማስኩ በጁ ሲነካካው ታየዋለሽ። እጁ ሳይታጠብ ሌሎች ነገሮች ሲያረግ ታየዋለች። ስለዚህ ይሄ እንደዚህ ከሆነ ማስክ ማድረግ የበለጠ ሪስክ አለው ማለት ነው። ለምንድ ነው? አንደኛ ማስካረች ማስክ መነካከት አይቻው ነው ተነካካሽ ሪስኩ ራሱ ጋር ነው የሚመጣ ምጋዜም ረጅም ሰዓት እዛ ውስጥ የቆየ ነገር ካለ ወደ ጅ ሻምፕቶች ያ ሪስክ ውስጥ ነው የሚገቡ። ሁለተኛ እሱ አድርግ ያለው ይከላከለልኛል የሚል ሜንታሊቲ ማይንሴት ይፈጥር ከሆነ ሌሎች ዋና ዋና ከደብሌችው የትኛው ሳይንቲስክ አሁን ባለው ደረጃ ዋናው መከላከያ መንገድ የራስን በተለይ የእጅን ንጽህና መጠበቅ ነው። የእጅን ንጽህና መጠበቅ እና እጅን በደንብ መታጠብ እና እጅን ባልታጠበ እጅ አፍ፣ አፍንጫ፣ ዓይን አለመንካት። ይህኛው ግን ዋናው መከላከያ መንገድ ነው። ሰው ሰዎች ማስክ አድርጌያለሁ ብለው ማስክ እንደሚከላከልላቸው አስ ማርገው እነዚህ ፕሪቨንቲቭ ወይም ደግሞ መከላከያ መንገዶች ፕራክቲስ ማያደርጉ ከሆነ ነገሮች የተገላቢጦሽ ይሆናል። ስለዚህ ማስክ ማድረጉ ስጋት ነው እንጂ የሚሆነው መከላከያ አልሆነም ማለት ነው። ስለዚህ እያንዳንዱ ማስክ ለማድረግ የሚወስን ሰው ማስኩን ከማድረጉ በፊት ከላይ በተዘረዘሩት ሁኔታዎች ውስጥ የሚገኝ ስለመሆኑ ማረጋገጥ እንዳለበት አቶ ያዕቆብ አስረግጠው ይናገራሉ። ሌላውን ምክንያት ደግሞ ያስረዳሉ። ሌላኛው እንደም ይህን ወረሽን የኢትዮጵያ ብቻ አይደለም የዓለም ነው የዓለም ነው ማለት እነዚህ ማስክ የሚያመርቱ ፋብሪካዎች እንደ ስሬች ሌላ አፍሪካ ሀገር የሚሆኑ ቻይና፣ የሚኖሩ፣ ህንድ የሚኖሩ፣ አሜሪካ የሚኖሩ ሁሉ ቦታ ይህን የማስ ፍላጎት አለ። ምክንያቱም ይህን አገልግሎት የሚሰጡ በሚሊዮን የሚቆጠሩ የጤና ባለሙያዎች ሊያገኙት ይገባል በመቶ ሺዎች የሚቆጠሩ የተጠቁ ሰዎች ይህን ማስክ መልበስ አለባቸው በሽታው እንዳያስተላልፉ የተጠረጠሩ ሰዎች ይህን ማስክ መልበስ አለባቸው በበሽታው ምክንያት ደግሞ የፋብሪካዎች የማምረት አቅም ወርደዋል ምክንያቱም አንድ ባለሙያ የተያያዘ ፋብሪካ ያለው ሰው ባለሙያዎቹ በሙሉ ኳራንታይን ያደርጋል ስለዚህ የማምረት ሂደቱ ሊቆምም ሊስተጓጎልም ይችላል ሆነዋልም አሁን በአለም ላይ ስለዚህ ይህ ማስክ ጥረት እንደ አለም አለ እዚህ ማስክ እጥረት ባለበት እኛ ምንም በማይጠቅመን መንገድ ለብሰን የምናበላሸው ከሆነ ነገር የምንፈልግበት ሰዓት ይመጣል። ቤተሰባችን ውስጥ በዚህ በሽታ የተጠቃ ሰው ይመጣል፣ እዛን ማስክ ያስፈልጋል። በውድ ምግዛ እንኳን ብድን አናገኘው እንችላለን ገበያ ውስጥ። ሁለተኛ የጤና ባለሙያዎች እኛን ሲረዱ መጎዳት፣ መሞት ወይ ደሞ ይመግላቸው። ስለዚህ እነዚህ የጤና ባለሙያዎች ማስክ አጥተው በዚህ ችግር የተጠቃ ሰው ማከም አለመቻል የለባቸው ሲሆኑ ማህበረሰባችን ማስክ ሲጠቀም፣ ዛሬ ለምሳሌ ቅዳሜ የነበረው እሁድ የለም። ዛሬ ግጠይ ጥቂት ነው ያለው። ቅዳሜ ቀን አንድ ፖቲቭ ተገኘ የተባለ ቀን ሰዎች ከምንም ነገር በላይ በየ ቦታ ማስክ ሲፈልጉ ነበር። እኔ ላይ ከመቶ በላይ ስልክ አስተናግጃለሁ ብዬ ያስባለሁ። ከቤተሰብም ከቅር ጓደኛ ማስ እያንዳንዱ ሰው እያስተማርኩኝ ነው አልኩ ነው እንዲ ነው እንዲ ነው እንዲ ነው እንዲ ነው ስለዚህ ይህም ይህ የመደንገጥ ስሜት አለመረጋጋት ስሜት በሽታው ለመከላከል አያግዝም። በሽታው ለመከላከል ለመቆጣጠር የሚያግዘን መተባበር፣ ጥንቃቄ ማድረግ፣ የበሽታውን ባህል ማጥናት በምንድን ነው የሚተላለፈው በምንድን ነው የምንከላከለው ብሎ ብዙ ጥሩ ጥሩ ባህሎች አሉን ኢትዮጵያ ውስጥ ለምሳሌ ኖሮ የሚል ሰላምታ አለን ግዴታ ጅ መጨባበጥ ማንዳት ሆኔታ ሊሆን ይችላል፣ ግዴታ ላይሆን ይችላል። እዚህ ንክኪዎችን መቀነስ ነው ግግቶችን መቀነስ፣ ሰው የተሰባሰበበት ቦታ መቀነስ፣ እቤት ሆኖ ሰላት መስገድ፣ እቤት ሆኖ ጸሎት ማድረግ እነዚህ እነዚህ ነገሮች ማድረግ ዘመናዊነት ነው። በአሁን ሰዓት ይህም በሽታ መጥቶ ማህበረሰባችን እንዳይጎዳ ቤተሰባችን እንዳይገባ ና ሰው እንዳያሳታ በጣም ጥንቃቄ ማድረግ ያስፈልጋል። ስለዚህ ይህ ግን ጥንቃቄ ማለት ማስክ መልበስ ማለት ግን አይደለም። ህብረተሰቡ የፊት መሸፈኛውን ጥቅም ከተረዳም ሊተባበርና እገዛ ሊያደርግ ይገባል ይላሉ። ማስክ መልበስ ያለባቸው ሰዎች እንዳያጡት መከላከል ነው ያለብን። እንደውም አላግባብ የሚሸጡ ሰዎች፣ አላግባብ የሚጠቀሙ ሰዎች ነው ይሄ ለጤና ባለሙያ ነው መሆን ያለበት ይሄ በበሽታው ለተጠቀሰው ነው መሆን ያለበት ይሄ በበሽታው የተጠረጠረው ወይም የተጠቀሰው ለሚያግዝ ለሚንከባከብ ቤተሰብ ነው መሆን ያለበት ብሎ ሁላችንም አንድ ላይ ሆነን ይህን መጥፎ ጊዜ ብዙ ሰው ሳይጎዳብን፣ ብዙ የምንወዳቸው ሰዎች ሳያሳጣን፣ አንድ ላይ ሆነን ብንሰራ በጣም በጣም ብዙ ሳይጎዳን መቆጣጠር እንችላለን ብዬ አስባለሁ። ባለው በመንግስት ኮሚትመንት፣ በጤና ሚኒስትር ኮሚትመንት፣ በጤና ባለሙያዎቻችን አሁን በምናየው ተነሳሽነት ማህበረሰቡ በጣም የተባበረ ነው። መረጃ እየሰማ ነው። እየጠየቀ ነው። በጣም ጥሩ ነው። በዚህ ቀጥሎ በተለይ ወጣቶች ሰዎችን የማይችሉ ሰዎችን በማገዝ ማስክ ገዝቶ በመስጠት ሳይሆን ሰዎች ውኃ እንዲያገኙ እጃቸው እንድታጠቡ አቅም የሌላቸው እጅ መታጠቢያ ሳሙና፣ ፈሳሽ ሳሙናዎች፣ ሌሎችም በማስገዝ በመስጠት ይህን መጥፎ ጊዜ እንድናልፈው እንግዲህ እንደ አንድ ኢትዮጵያዊ ጠይቃለሁ ማለት አቶ ያዕቆብ በመጨረሻ መልእክታቸውን የደመደሙት ማህበረሰቡ ማስክ ለመግዛትና ለማጥለቅ ራሱን አስጨንቆ ከመሯሯጥ ይልቅ ለጊዜው ማህበራዊ ቅርርቡን በመግታት እንዲሁም የእጆቹን ንጽህና በሚገባ መጠበቅ ላይ ትኩረት እንዲያደርግ መክረዋል። ለአሜሪካ ድምፅ ጽዮን ግርማ ከሲልቨር ስፕሪንግ ሜሪላንድ። ዝግጅታችን ይቀጥላል። ወደ ተከታዩ ዘገባ እንለፍ። ትላንት የተንቀሳቃሽ የስልክ ጥሪ ያደረጉ ኢትዮጵያውያን በሙሉ ስለ ኮሮና ቫይረስ የጥንቃቄ መልእክቶችን ሲያዳምጡ ውለዋል። ሰዎች ስልክ ሲደውሉ የሚሰሙት የጥሪ ድምፅ የኮሮና ቫይረስ የጥንቃቄ መልእክት እንዲሆን ያደረገው ኢትዮ ቴሌኮም አርባ አምስት ሚሊዮን ደንበኞችን ለመድረስ ማሰቡን ዋና ስራ አስፈጻሚዋ ፍሬወት ታምሩ ለአሜሪካ ድምፅ ተናግረዋል። የስልክና የኢንተርኔት አገልግሎት የተቋረጠባቸው የምዕራብ ኦሮሚያ አካባቢዎች በተለያዩ መንገዶች መረጃ በሚያገኙበት ሁኔታ ላይ ውይይት መደረጉንም ዋና ስራ አስፈጻሚዋ ጠቁመዋል። የኢትዮ ቴሌኮም ዋና ስራ አስፈጻሚ የሆኑት ወይዘሮ ፍሬ ህይወት ታምሩን ያነጋገረው እስክንድር ፍሬው ተከታዩን ልኳል። ጤና ይስጥልን። የኮሮና ቫይረስ ስርጭትን ለመግታት የእርስዎም ኃላፊነት ከፍተኛ ነው። እጆን በሳሙናና በውሃ ይታጠቡ። በተቀመጡበት ስፍራ በቂ አየር እንዲኖረ ያድርጉ። ትኩሳትና የሳል ምልክት ከሚያሳዩ ሰዎች ጋር ንክኪ አድርጉ። የምን ስሜት ካለው አቅራቢያው የሚገኝ ሐኪምን ያማክሩ። ባለመጨባበጥ ራስዎንና ወገኑን ከኮሮና ቫይረስ ስርጭት ይጠብቁ። ኢትዮ ቴሌኮም ፍጹም ጤናን ለህዝባችን ይመኛል። በጣም አመሰግናለሁ ስለ ጊዜዎት፣ ወይዘሪት ፍሬሕይወት ታምሩ የኢትዮ ቴሌኮም ዋና ስራ አስፈጻሚ፣ በአሜሪካ ድምጽ ሬዲዮ አድማጮች ስም አመሰግናለሁ። በቅድሚያ በኮሮና ቫይረስ ዙሪያ ግንዛቤ የሚያስጨብጥ አዲስ አገልግሎት ጀምራችኋል። እስቲ እሱን ያብራሩልኝ መጀመሪያ። እሺ እስክንድር አመሰግናለሁ፣ ለአንተም ጤና ይስጥልኝ ልክ እንደ መልክቱ ማለት ነው። በስልኩ ላይ እንደሚሰማው ለሁላችንም ጀመር ነው። ግንዛቤ ለመፍጠር ነው። ወይም በኮሮና ቫይረስ ስርጭትን ለመግታት ተገቢ ጥንቃቄ ማህበረሰባችን እንዲያደርግ በሌሎች ሚዲያዎች ከሚደረገው ግንዛቤ መፍጠር ስራዎች በተጨማሪ እያንዳንዱን ደንበኛ ደግሞ ያው አሁን ኢትዮ ቴሌኮም አርባ አምስት ሚሊዮን ደንበኞች አሉ። ስለዚህ በአብዛኞቻችን በምናደርጋቸው የስልክ ልውውጦች ይሄንን የግንዛቤ ማስጠበቅ ወይም ደግሞ መፍጠር ስራ ብንሰራ እኛም የበኩላችን አስተዋጽኦ እናደርጋለን ብለን ነው። አውትባውንድ ይባላል። ያው ጥ- ሌላ ጊዜ ጥሪ ስታደርጉ ቢፖን ቶን ነው የነበረው አይደለ? ታስታውሰዋለህ ብዬሽ አስባለሁ። ትክክል። አሁን ደግሞ ያደረግነው ስለዚህ ወዲያኛው በምንደውልለት በኩል ያለው ወገን እስከሚያነሳ ድረስ ይሄንን የግንዛቤ ማስጨበጫ ወይም ደግሞ ልንወስዳቸው የሚገቡ ጥንቃቄዎችን ነው ያስቀመጥነው በድምጽ መልእክት ማለት ነው። የኮሮና ቫይረስ ስርጭትን ለመድካት የእርስም ኃላፊነት ከፍተኛ ነው። እጆን በሳሙናና በውሃ ይታጠቡ። በተቀመጡበት ስፍራ በቂ አየር እንዲኖረው ያድርጉ። ከዚህ በተጨማሪም አራት አራት ላይ እንደዚሁ እየደወልን አንዳንድ ጊዜ ያው ለመጀመሪያ ጊዜ ስለሆነ ይህንን አገልግሎት ስናስጀምር ደንበኞቻችን እስከሚገነዘቡ ድረስ ጥሪውን ላይ መልሱትም ይችላሉ በሚል ሁሉንም አማራጮች ነው እየተጠቀምን ያለ ነው። አንደኛው ጥሪው ማለት ነው። ሌላኛው ደግሞ አራት አራት አራት ቁጥር ላይ ደግሞ እኛ ፑሽ እያደረግን ከኛ በኩል እየደወልን እናንተ ደውላችሁ ሳይሆን እኛ እየደወልን ደግሞ እንደዚሁም ከትናንትና ጀምረን እሱም ላይ እንደዚሁ ስራ እየሰራ ነው። እየላክን ነው። ዛሬ ጥሪ እየላክን ነው ለደንበኞቻችን ያለ ነው ማለት ነው። ከዛ በተጨማሪ አራት አራት ላይም ስትደውልም እንደዚሁ ያንን ድምፅ የተቀረጸውን ድምፅ ታገኘዋለህ ማለት ነው። ለግንዛቤ ማስጨበጫ ብለን ወይም ደግሞ ስርጭቱን ለመቅጣት ልንወስዳቸው የሚገቡ ጥንቃቄዎች ላይ መልዕክት እያስተላለፍን ነው የምንገኘው ማለት ነው። ምን ያህል ደንበኞችን ወይም ኢትዮጵያውያንን እንደርሳለን ብላችሁ ታስባላችሁ? አሁን በአጠቃላይ በጀመራችኋቸው አገልግሎቶች እንግዲህ አርባ አምስት ሚሊዮን ደንበኛ አለን ሲባል ወይዘሪት ፍሬወት አንዳንዱ ምናልባት ሁለት ሶስት ስልክ ያለውም ተቆጥሮ ሊሆን ይችላል የሚል አለ እና ምን ያህል ሰው እንደርሳለን ብላችሁ ታስባላችሁ ነው አሁን ትላንትናና እንኳን ዛሬ ባደረግነው በሚሊየን ስና የደረስነው ከቅርብ ሰዓት በፊት ያለኝ መረጃ ማታ ላይ ስለምንከታተል እንደዚሁም መረጃውን እናደርሳችኋለን። እኛ የምንልከው እንግዲህ ጥሪ ኩሽ የምናደርግላችሁ ወደ እናንተ ምንደውለው አለ። እያንዳንዱ ደንበኛ ደግሞ አንዱ ደንበኛ ወደ ሌላኛው ደንበኛ በሚያደርገው ጥሪ መካከል ደግሞ ያስቀመጥ ነው ድምጽ አለ። እሱም እንደዚሁ የራሱ ሚና ይጫወታል። ከዚህ በተጨማሪም ኮል ሴንተራችን ኮንታክት ሴንተራችን ላይ ዘጠኝ ዘጠና አራት ላይ ሲደወል ደንበኞች ጥሪውን ማዕከሉን እስከሚደርሱ ዌይቲንጉንም እሱን አደርገነዋል። ስለዚህ ባሉት አማራጮች ሁሉ ደንበኞች ጥሪ ስልክ ልውውጥ ሲያደርጉ ይህንን የግንዛቤ ማስጨበጫ ወይም ደግሞ ሊወሰዱ የሚገባ ጥንቃቄዎችን መረጃ እንዲያገኙ ነው እያደረግን ያለ ነው። ስለዚህ እስካሁን ድረስ በአማርኛ ነው መልዕክቱን እያስተላለፍን ያለ ነው ዌይቲንግ ላይ እያጠናቀቅንን ያለ ነው። አሁን እሱንም እንደዚሁ መጠበቂያ ላይ ማለት ነው መጠበቂያ ላይ በአፋን ኦሮሞ፣ ትግርኛ እንደዚሁ ሶማሌኛ እኛ ኮንታክት ሴንተር ላይ ወይም ኮል ሴንተራችን ማለት ነው አራት ቋንቋዎች ስላሉን እነሱንም እንደዚሁ እያስተረጎምንን ያለ ነው እና ለመድረስ እየሞከርን ያለ ነው እንግዲህ ሁሉም ደንበኞች የቴሌኮም ደንበኞች በሚያደርጉት የቴሌኮም ትራንዛክሽን ወይም ልውውጥ የግንዛቤ ማስጨበጫ እንዲደርሳቸው ለማድረግ ነው ጥረት እያደረግን ያለ ነው። አርባ አምስት ሚሊዮን ወይስ በሚሊዮኖች አርባ አምስት ሚሊዮን ደንበኛ ጠቅላላ በቀን ጥሪ ያደርጋል ማለት አይደለም። የዛሬን ጥሪ ምን ያህል ጥሪ እንደተከናወነ ማታ ላይ ዳሽቦርድ ስላለን እንነግራችኋለን። ያ ሁሉ ጥሪ ይደርሰዋል ማለት ነው። ወይም ጥሪ ያደረገ ሁሉ በቀን ሁለቴም ሶስቴም ነው፣ አንድ ጊዜ ብቻ አይደለም ይህንን መረጃ እያገኘ ያለው እና ጥሩ ነገሩ ለማዳመጥም ብሎ ደንበኞች እየደወሉ እንዳሉ አስተያየቶችን ሰጥተውናል፣ ሰምተናል። ጥሩ ነው። ስልክ ማያነሱ ሰዎችን ሁሉ መቀየም አቁመዋል። መልዕክቱን ሰምተው ይዘጋሉ ቢያንስ። በጣም እናመሰግናለን በዚህ አጋጣሚ። ሁላችንም ያው እየተባበርን ያለ ነው። በጣም ጥሩ ነው ብዬ ነው የማስበው። እና ሌሎችንም ቴክኖሎጂ የሚፈቅድልን አማራጮችን ሁሉ እየተጠቀመን ህብረተሰባችን መረጃ እንዲደርሰው እናደርጋለን። በደንብ ይሄንን ካሰራጨን በኋላ ደግሞ ቀጣይም ሊወሰዱ የሚገባ ከጤና ሚኒስቴር የሚወጡ መረጃዎችንም እንደዚሁ እየወሰድን በቀጣይም አብዴት እያደረግን መረጃ ምናደርስ ይሆናል ማለት ነው። የመጨረሻ ጥያቄ ላድርገው ወይዘሪት ፍሬወት ምዕራብ ኦሮሚያ አካባቢ እንግዲህ መንግስት እየወሰደ ባለው እያካሄደ ባለው የሚሊተሪ ኦፕሬሽን ምክንያት ወይም እንግዲህ የጦር እንቅስቃሴ ምክንያት የተቋረጡ የቴሌፎን እንዲሁም የኢንተርኔት አገልግሎቶች አሉ። አሁን ሁኔታው ለየት ያለ ሁኔታና ጥንቃቄ የሚጠይቅ ስለሆነ መልእክትም ለማስተላለፍ ከዚህ አንጻር እየተካሄደ ያለ ውይይት አለ ያ ሁኔታ መጤን እንዳለበት ታስታውሰው እንግዲህ በዛ አካባቢ ያለው የቴሌኮም አገልግሎት የተቋረጠው በአካባቢው ከነበረው የጸጥታ የደህንነት ጋር ተያይዞ ያሉ ችግሮችን መንግስት እነሱን ለመቅረፍ በሚወስዳቸው እርምጃ ነው አገልግሎት የተቋረጠው ማለት ነው። ስለዚህ በቅርቡም እንግዲህ የኮሮና ቫይረስ እንደተከሰተ በዛ አካባቢ መረጃ ለማግኘት ህብረተሰቡ እንዳይቸገር ውይይት አድርገናል። በተለይም የኦሮሚያ ክልል መንግስት አስፈላጊ የሆኑ ነገሮች ሁሉ እንዳዘጋጀና በቅርብ ህብረተሰቡ መረጃ የሚያገኝበትን በሬዲዮም እንደዚሁም በቴሌቪዥን ሌሎችንም ደግሞ ሴንተሮች እንዳቋቋመ መረጃው አለኝ። ተወያይተናል። እንደምታውቁት እንግዲህ ሌላኛውን ችግር ቀደም ብሎ የተከሰተውን ችግር ለመፍታት ተብሎ የተደረገ ስለሆነ እንዴት አድርገን ንፍታው የሚለውን ተወያይተንበታል ማለት ነው። እንዲሁ ዝም ብለን አላለፍንም። እስካሁን ግን ቴሌኮም ሰርቪሱን ለመክፈት የሚያስችሉ ሁኔታዎች ላይ አልደረስንም። በቅርቡ ግን ነገሮች ይስተካከላሉ ብዬ አስባለሁ። ሁሉም የሚመለከታቸው አካላት ግን ጉዳዩን ትኩረት ሰጥተው በዛ አካባቢ መረጃ ጥራት እንዳይኖር እየሰሩ ናቸው ያሉት ይሄንን በደንብ አውቃለሁ። ወይዘሪት ፍሬህይወት ታምሩ የኢትዮ ቴሌኮም ዋና ስራ አስፈጻሚ፣ በጣም አመሰግናለሁ ስለ ጊዜዎት። በአሜሪካ ድምፅ ሬዲዮ አድማጭ የምትከታተሉት ከአሜሪካ ድምፅ የሚተላለፍላችሁን የጋቢና ቪዮኤ መሰናዷችንን ነው። የኮሮና ቫይረስ ስርጭትን ተገና አድርገው የምትከታተሉት ከአሜሪካ ድምፅ የሚተላለፍላችሁን የጋቢና ቪዮኤ መሰናዷችንን ነው። ወደ ተከታዩ ዘገባ እንለፍ። የኮሮና ቫይረስ ስርጭትን ተገና አድርገው የሚፈጠሩ ወንጀሎችን ለመቆጣጠር እንቅስቃሴዎች መጀመሩን የአዲስ አበባ ፖሊስ ኮሚሽን አስታወቀ። የኮሚሽኑ የህዝብ ግንኙነት ኃላፊ ኮማንደር ፋሲካ ፋንታው ለአሜሪካ ድምጽ እንደተናገሩት የከተማው የፖሊስ አባላት ራሳቸውን ከቫይረሱ ከመጠበቅ ሳይበዝኑ ሁኔታውን ሰበብ አድርገው ዋጋ የሚያንሩ የንግድ ቤቶችን እየተቆጣጠሩ መሆናቸውን ተናግረዋል። ከዚህ በተጨማሪ ሺሻ ቤቶችን የመሰሉ ለቫይረሱ ስርጭት የእጅ አዙር አስተዋጽኦ ያላቸውን ስፍራዎች በመዝጋት ሂደት ውስጥ የተያዙ ከአንድ መቶ በላይ ግለሰቦች በቁጥጥር ስር መዋላቸውን ተናግረዋል። የዚህን ዘገባ ዝርዝር ሀብታሙ ስዩም ያሰማናል። ኢትዮጵያ መንግስት የኮሮና ቫይረስ ስርጭትን ይገቱልኛል ያላቸውን ብልሃቶች ይፋ ማድረጉን ተከትሎ የአዲስ አበባ ፖሊስ ኮሚሽነር የሚመሩት ግብረ ኃይል ህግን በማስከበር እንዲሁም ለከተማዋ ነዋሪ ጤንነት ይበጃሉ ያላቸውን ድጋፎች በማድረግ እንደሰነበተው የሚናገሩት የኮሚሽኑ የህዝብ ግንኙነት ኃላፊ ኮማንደር ፋሲካ ፋንታ፣ በተለይ ደግሞ ሰሞኑ የፈጠረውን ድባብ ተገን አድርገው በህገ ወጥ ስራዎች ውስጥ የተሳተፉ የንግድ ቤቶች ላይ እርምጃ እንዲወሰድ ስለመደረጉ ያወሳሉ። አንዱ ስራዎቹ መካከል በሁሉም አካባቢዎች ላይ ለምሳሌ ከተማው ላይ ይህን በሽታ ምክንያት አድርገው የዋጋ ጭማሪ የሚያደርጉት ገጥ መጋዳዎችን፣ እቃ የሚደብቁትን እንደዚሁም ልክ በላይ መድኃኒት የሚሰጡትን ለምሳሌ ማስክ፣ አልኮል እና ሌሎችን እንደዚሁ ለምሳሌ በጣም ስንፕል የሆነ ነገር ዳማካሴ፣ ዝንጅብልና ሽንኮርት ሎሚ፣ ወዘተ ጣሪያ እየሰቀኑ የሚሸጡትን ጭምር ከሕዝብ ጋር በጋራ ሆኖ በመቆጣጠር ነዛ ቤቶችን እግት ቤቶችን በማሸግ በጣም ጠንካራ ስራ እየተሰራ ነው ያለው። ከዚህ ባሻገር በዜጋዎች ጤና ላይ አደጋ ደቅነዋል የተባሉ ስፍራዎችን መዝጋት፣ የግልና የማህበረሰብ ጤናን ጉዳት በሚዳርግ ተግባር ውስጥ የተሳተፉ ግለሰቦችን በቁጥጥር ስር መዋል እንደተጀመረም ተናግረዋል። አዲስ ከተማ ክፍለ ከተማ ጎማ አከራ ተብሎ ከሚጠራው አካባቢ አንድ መቶ ሀምሳ የሚሆኑ ሰዎች በአንድ ቀበሌ ቤቶች ሺሻ ሲጨሱ ነው ለህዝብ ቀደር በደረሰን ጥቆማ መሰረት ከደንብ መስከበርና ፖሊስ ሄዶ ወዲያው በቁጥጥር ስር ያባላቸው። ዜናውን የለቀቅነው ዛሬ ነው እንጂ ትላንትና ከሰዓት በኋላ ነው የተፈጸመው። ይሄ ማለት ነው ትላንትና ልክ በዚህ ሰዓት የተፈጸመ ተግባር ነው። እና እንደዚህ አይነት ህገ ተግባራትን የሚፈጽሙ ሰዎችን መከላከል ብቻ ሳይሆን ወንጀል ጭምር መንስኤ ስለሚሆኑ በዛ ላይ እያንዳንዱ ህብረተሰብ ራሳቸውን እንዲጠብቁ እንደዚህ አይነት ችግር የሚፈጥሩ ሰዎችን እንዲያጋልጡ ከፖሊስ ጋር በጋራ ሆነው በብዙ ዓለም ሀገር በተለቀኑ ስ በጣም ከፍተኛ የሆነ አቅም ብቃት ያላቸው አካባቢ ላይ ከፍተኛ የሆነ ጉዳት እያደረሰ ስለሆነ ቢያንስ ሰው የ ያለው ችግር ሰምቶ በጤና ባለሙያዎች በመንግስት ብዙ ጊዜ የሚሰጠው መረጃዎችን እየተከታተለ የሚባለው ችላ የሚል ከሆነ የመዘናጋት ነገር ካለ አሁን ያለው ነገር በከፋ መልኩ የዳሴ ነው መሄደው። ከህግ ማስከበር ስራ ተሻግረው የከተማዋ ፖሊስ አባላት የራሳቸውን ጤና ሳይዘነጉ ለማህበረሰቡ የሚበጁ ጤና ነክ የግንዛቤ ስራዎችን እየሰሩ እንደሆነ ኮማንደር ፋሲካ ተናግረዋል። አዲስ አበባ 57 የፖሊስ ጣቢያዎች አሏት። በየቀኑ በተለያዩ ወንጀሎች የሚጠረጠሩ ወደ እነዚህ ፖሊስ ጣቢያዎች ይወሰዳሉ። ቀደም ባለው ጊዜ ከእነዚህ ፖሊስ ጣቢያዎች በአንዳንዶቹ በርካታ ተጠርጣሪዎች አነስተኛ ክፍሎችን እንዲጋሩ እንደሚደረግ ሲሰማ ነበረ። የኮሮና ቫይረስ ስርጭትን ለመግታት የበኩሌን እያደረግኩ ነው የሚለው ፖሊስ ማቆያ ቤቶች ውስጥ የኮሮና ዳፋ እንዳይደርሳቸው ምን እያደረገ እንደሆነ ጠይቀናል። በአዲስ አበባ ላይ እንዳልኩት በአስሩ ክፍለ ከተማ በአንቻ ሰበት ፖሊስ ራሱ የቻለ ማቆያ ቤት አለው። በዚያ ማቆያ ቤቶች አካባቢ የሚመጡ ሰዎች አንዳንድ አሁን ክፍለ ከተማ ላይ በጣም ጥሩ የተሰራው ዘመናዊ የሆኑ የሙቀት መለኪያ መሳሪያዎችን እየገዙበት ሁኔታ ያለው በአንዳንድ ክፍለ ከተማ ላይ ሌሎቹ የሚስሉ ተሞክሮን እንዲከተሉ ማድረግ አለ። በሁሉም ቦታ ላይ ራሳቸው ቦምቦ ዘርግተው ግቢ ውስጥ ባንም ሰው ሲገባ ተጠርጣሪም ሆኑ ጉዳይ በሚገባበት ጊዜ እጃቸውን ታጥሞ እንዲገቡ አልኮል እና ሌሎች ሳኒቴሪ ሌበሮችን አዘጋጅተው ይዘው እየሳቀሙ

በአሁኑ ወደስ ቦታ ላይ እንዲታሰሩ በጣም ከበዛ ላይ ደግሞ ከሆነ ካልሆነ በስተቀር ቢያንስ ተገቢ የሆነ ምርመራ አድርጎ እንዲገቡ የማድረጉ ስራ እየተሰራ ነው ያለው እና ዋናው ዋናው እሱ አይደለም። ዋናው ዋናው ሰው የሚባለው ነገር ተጠንቅቆ እና አውቆ ከጥፋት ራሱን ማዳን እና መጠበቅ እና መተባበር ነው የሚያስፈልገው። አንዳንድ አሁን በአንድ መቶ አምሳ ሰው በአንድ ቤት ጥቅስ እንትን የሚለው ፖሊሲ ይዘኛል ወይ በሽታው ይዘኛል ብሎ እኮ አይደለም። በቃ ቢመጣም ከፈለገ የራሱ ይምጣ ምንም አያደርገንም የሚልም ሊሆን ይችላል። ና እንደዛ አይነት ቸልተኝነት የራሱን አደጋ ማጋለጥ ነውና ያንን ከማሰባሰብ ቢቆጠቡ የተሻለ ነው የሚሆነው። ለራሱ ስል ነው ደግሞ ያንን የሚያረገው። የኮሮና ቫይረስን መስፋፋት ለመግታት የህግና ፍትህ አካላት ቀደም ባሉት ቀናት አንዳንድ እርምጃዎችን መውሰዳቸው ይታወሳል። ላብነት፣ የፌዴራል ማረሚያ ቤቶች አስተዳደር ለሁለት ሳምንታት ታራሚዎችን መጠየቅ እንደታገደ አስታውቋል። የፌዴራል ፍርድ ቤቶችም ለሁለት ሳምንታት ተዘግተው እንደሚቆዩ ይፋ ተደርገዋል። ለአሜሪካ ድምፅ ራዲዮ ሀብታሙ ዚዩም ሲልቨር ስፕሪንግ ሜሪላንድ አድማጮች፣ የዛሬው ዝግጅታችን በዚሁ ተጠናቀቀ። ፕሮግራሙን በመምራት አብሬያችሁ የቆየው ጽዮን ግርማ ነበርኩ። በማቀናበር ደግሞ ኤልያስ አስማረ አብሮኝ አምሽቷል። እናንተም አብራችሁን ስለነበራችሁ እናመሰግናለን። ሰላም፣ በደህና እደሩ። Tornato nei vioi e si cantava a loro